ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን የተጀመረውን ሀገር አቀፍ መድረክ በሁሉም ብሔራዊ ክልሎችና በሁሉም የከተማ መስተዳደሮች ተመሳሳይ መድረኮች እንዲፈጠሩ ሁሉም ያገባኛል የሚሉ ድጋፍ እንዲያደርጉ ጥሪያችንን እናቀርባለን። ሕገ መንግሥትንና ህብረ ብሔራዊ የፌዴራል ሥርዓትን የማዳን ሀገር አቀፍ መድረክ በሚል ስያሜ የሰጡትና ለሁለት ቀናት በመቀሌ የተካሄደው ጉባኤ ትናንት አመሻሹ ላይ ሲጠናቀቅ፣ ጉባኤው ያወጣው የአቋም መግለጫ ከተሰማበት ንባብ የወሰድነው ነው። ዝርዝሩ በእለቱ አብይ ርዕስ ተይዟል። ሜዲትራኒያን ባህርን ሊያቋርጡ የነበሩ አርባ የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። በመጽሔት ክፍለ ጊዜ የዚህንም ዝርዝር ይዘናል። ጤና ስጥልን፣ እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ፕሮግራማችን ጋር አስተናጋጆች ቆንጅ ይታይና አሉላ ከበደ አቀናባሪያችን ንግስት ታምሬ ስርጭት መሀንዲስ ዙቤር እንዲሁም ከሌሎች ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ አስጠራው ከበደና በሌሎች መዝገብ ላይ ዛሬ ሊያሰማ የነበረውን ብይን ለሌላ ቀን ቀጥሯል። ብይኑ ስላልደረሰለት እንደሆነም ፍርድ ቤቱ አስታውቋል። የአቤት ባይ ጠበቆች ብይኑን በጉጉት ይጠብቁት እንደነበረ ተናግረዋል። መለስካቸው አመሃ ዝርዝሩን ይዟል። ፍርድ ቤቱ ባለፈው ሳምንት በሰጠው ቀጠሮ መሠረት በናስጠራው ከበደ መዝገብ 24 ሰዎች እና በነ ሲያምር ጌቴ ሁለት ሰዎች እና በአቃቤ ሕግ መካከል ባለው ጉዳይ የግራ ቀኙን ክርክር መርምሮ ለዛሬ ብይን ለማሰማት ቢቀጥርም ብይኑን ሊያሰማ እንዳልቻለ አስታወቀ። ፍርድ ቤቱ እንዳብራራው ከሆነ ጉዳዩን መርምሮ የጨረሰ ቢሆንም ጽፎ ስላላበቃ እንደታሰበው ዛሬ ብይኑ ሊደርስ አልቻለም። ስለሆነም አጭር ቀጠሮ በመስጠት ብይኑን ሊያሰማ ለሰኞ ነሐሴ 27 ቀን 2011 ቀጥረዋል። ከአቤት ባያዎች እና አስተራው ከበደ ጠበቆች አንዱ አቶ መስዑድ ገበየሁ ለቪኦኤ እንደገለጹት ባለፈው ሳምንት ካቀረብነው ክርክር በኋላ ብይኑ ዛሬ እንደሚሰጥ ስንቀጠር ለመስማት ጓጉተን ነበር የመጣ ነው ብለዋል። የደንበኞቻቸውም ስሜት ተመሳሳይ እንደሆነ ገልጸዋል። እናስጠራው ከበደ ባለፈው ሰኔ ወር ላይ ተደርጓል ከሚባለው የመፈንቅላይ መንግስት ሙከራና በባህር ዳርና በአዲስ አበባ ከተሞች በመንግስት ባለሥልጣናት ላይ በተፈጸመው ግድያ ተሳትፈዋል በሚል በሽብር ድርጊት ጠርጥሬያቸዋለሁ ሲል አቃቢ ሕግ ፍርድ ቤት አቅርቧቸዋል። ተጠርጣሪዎቹ በዋስ እንዲፈቱ የፌዴራሉ መጀመሪያ ደረጃ ፍርድ ቤት ቢፈቅድም የፌዴራሉ ከፍተኛ ፍርድ ቤት ይህን ዋስትና በአቃቢ ሕግ አቤቱታ አግዶታል። ተጠርጣሪዎቹ በበኩላቸው ይህ እግድ እንዲነሳ ለጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ማለታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። በነ ብርጋዴር ጀኔራል ተፈራ ማሞ የምርመራ መዝገብ ከሁለት ሳምንት በፊት የባህር ዳር ከተማ ወረዳ ፍርድ ቤት ውድቅ ያደረገውን ተጨማሪ የምርመራ ጊዜ ቀጠሮ የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አጸናው። አቃቤ ሕግ የፍርድ ቤቱን ውሳኔ በመቃወም ነበር ተጨማሪ የምርመራ ጊዜ ያስፈልገኛል ሲል ወደ ባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይግባኝ የጠየቀው። ከፍተኛ ፍርድ ቤቱ ይግባኙን ሲመረምር ቆይቶ ምርመራው ተጨማሪ ጊዜ አያስፈልገውም ሲል የአቃቤ ሕጉን ጥያቄ ውድቅ አድርጎታል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በአማራ ክልል ከፍተኛ አመራሮች ግድያና መፈንቅለ መንግስት በተባለው ሙከራ ፖሊስ ጠርጥሬያቸዋለሁ ያላቸውን ሁለት መቶ ሰባት የጸጥታ ዘርፍ ከፍተኛ አመራሮችና ሌሎች አካላትን በቁጥጥር ስር አውሎ ምርመራ ሲያካሂድ ቆይቷል። ከእነዚህ ውስጥ በምርመራ ቡድኑ ማስረጃ የታጣባቸው ሁለት መቶ ያህል ተጠርጣሪዎች ከእስር በነፃ የተለቀቁ ሲሆን ቀሪዎቹ በባህር ዳር ከተማ ወረዳ ፍርድ ቤት የጊዜ ቀጠሮ መዝገብ ተከፍቶ ክርክር ሲደረግ የቆየ መሆኑ ይታወቃል። ወረዳ ፍርድ ቤቱም ለአራትና ለአምስት ያህል ጊዜ በጊዜ ቀጠሮ መዝገቡን ሲመረምር ቆይቶ ሐምሌ 29 ቀን 2011 ዓ ም በዋለው ችሎት መርማሪ ፖሊስ ተጨማሪ የጊዜ ቀጠሮ ይሰጠኝ ብሎ ፍርድ ቤቱን ቢጠይቅም ፍርድ ቤቱ ጥያቄውን ውድቅ አድርጎ አስራአራት ቀን ክስ የመመስረቻ ጊዜ ሰጥቶት ነበር። አቃቢ ሕግም ምርመራ አላጠናቀቅኩም፣ የሰውና የሰነድ ማስረጃ ገና እያሰባሰብኩ ነው፣ የፎረንሲክና ና የቴክኒክ ምርመራ ጊዜ ያስፈልገዋል በማለት ተጨማሪ የጊዜ ቀጠሮ እንዲሰጠው ለባህር ዳርና አካባቢዋ ከፍተኛ ፍርድ ቤት ይግባኝ ጠይቆ ነበር። የባህር ዳርና አካባቢዋ ከፍተኛ ፍርድ ቤት አቃቢ ሕግ የጠየቀውን ተጨማሪ የምርመራ ጊዜ በተለያዩ ጊዜያት ሲመረምር ቆይቷል። የተጠርጣሪ ጠበቆችም የጊዜ ቀጠሮ ይግባኛ አያስፈልገውም፣ አቃቢ ህግ በምርመራ ሂደቱ ተሳታፊ ሊሆን አይገባም፣ ወንጀሉ ፌዴራል ካለው ምርመራ ጋር ግንኙነት የለውም፣ መርማሪ ፖሊስ በስር ፍርድ ቤት በተሰጠው ተጨማሪ የጊዜ ቀጠሮ አዲስ ማስረጃ አላገኘም፣ የሚሉ የመቃወሚያ ሀሳቦችን ለፍርድ ቤቱ ሲያሰሙ ቆይተዋል። የሁለቱን ክርክር ሲመረምር የቆየው ፍርድ ቤቱም ዛሬ በዋለው ችሎት አቃቢ ህግ የጠየቀውን ተጨማሪ የምርመራ ጊዜ አሳማኝ እንዳልሆነ ገልጾ ወረዳ ፍርድ ቤቱ የተላለፈውን ውሳኔ በማጽናት ይግባኙን ውድቅ አድርጎታል ፍርድ ቤቱ በውሳኔው ቅር የተሰኘ ወገን ለሰበር ችሎት አቤቱታውን ማቅረብ እንደሚችል ገልጾ መዝገቡን ዘግቶታል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር ምስጋናውን ለዘገባው እናመሰግናለን ሜዲትራኒያን ባህርን ሊያቋርጡ የነበሩ አርባ የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀ። ሰዎቹ የተነሱት ከሊቢያ ዋና ከተማ ትሪፖሊ በስተምስራቅ መቶ ኪሎ ሜትር ርቀት ላይ ከምትገኝ አልሆምስ ከተማ ነበር። ሊሳሽላይን ላይን ከጄኔቫ ዩኤንኤችሲአር ጠቅላይ ጽህፈት ቤት ያጠናቀረችውን ዘገባ ዝርዝር ትስታ ብላቸው ይዛ ቀርባለች። የዚህን ዘገባ የዚህን ዜና ዘገባ በመጽሄት ክፍለ ጊዜ ይሆናል የምናቀርበው። ወደ ቀሪዎቹ ዜናዎች እንለፍና ሁለት መቶ ሺህ ቡሩንዲያውያን ስደተኞችን በመጪው ጥቅምት ወር ከታንዜኒያ ወደ ሀገራቸው መመለስ ለመጀመር የተደረሰው ስምምነት በስደተኞቹ ዘንድ ስጋት እንደፈጠረ እየተነገረ ነው። ለተባበሩት መንግስታት ድርጅት አቤት እንላለን ያሉም አሉ። ቢያንስ አንድ የሲቪል ማህበረሰብ ድርጅት ስደተኞቹ በግድ ቢመለሱ እከሳለሁ ማለቱም ተሰምቷል። ምዕራብ ታንዜኒያ የሚገኘው ኢንዱታ ካምፕ የተጠለሉት ሪኖቫት እንዱዋዮ የሚባሉ ስደተኛ የታንዜኒያ መንግስት ከቡሩንዲ መንግስት ጋር ተባብሮ በግድ ሊመልሰን እንደሆነ ግልጽ ነው ማለታቸውን የተዘገበው። የታንዜኒያ የአገር ግዛት ሚኒስትርና የቡሩንዲው አቻቸው የፈረሙት ስምምነት እሁድ ለት ይፋ ሆኗል። በሳምንት ሁለት ሺ ስደተኞች ይመለሳሉ ተብሎ ነው የታቀደው። የታንዜኒያ የአገር ግዛት ሚኒስትር ሉጎላ ሲናገሩ ሁለቱ መንግስታት ተደራድረው ከዚህ ስምምነት ላይ የደረሱት የቡሩንዲ ጸጥታ ሁኔታ የሚያረካ ደረጃ ላይ መሆኑን ስላመኑበት ነው ብለዋል። ስደተኛው ግን ጸጥታው አልተሻሻለም፣ አብዛኞቻችን መመለስ አንፈልግም ነው ያሉት። ከዘገባዎች የምንሰማው ሰዎች እንደሚገደሉ፣ የደረሱበት እንደሚጠፋ፣ ከሕግ ውጪ እንደሚታሰሩ ነው ሲሉም አስረድተዋል። ባለፈው ሰኔ ሂዩማን ራይትስ ዋች ባወጣው ሪፖርት የቡሩንዲ ባለስልጣናትና የገዢው ፓርቲ ወገን የሆኑ ወጣቶች የተቃዋሚ ፖለቲካ ቡድን አባላትን አባላትና ናቸው ተብሎ የጠረጠሯቸውን በርካታ ሰዎች ደብድበዋል፣ ገለዋል፣ በዘፈቀደ አስረዋል፣ ደብዛቸውን አጥፍተዋል ሲል ወንጅሏል። የታንዜኒያ መንግስት አስገድዶ የሚመልሰን ከሆነ የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ወደ ሌላ የምስራቅ አፍሪቃ ሀገር እንዲያዛውረን እንጠይቃለን ብለዋል ስደተኛው። ዩኤንኤችሲአር ስለ ሁለቱ ሀገሮች የስደተኛ መመለስ ስምምነት እስካሁን የሰጠው አስተያየት የለም። የቡሩንዲ የሰብአዊ መብት ረገጣ ሰለባዎች ተሟጋች ጠበቆች የተሰኘ ህብረት የተባለ ድርጅት የታንዜኒያ መንግስት በዓለም አቀፍ ፍርድ ቤት እከሳለሁ ሲል አስታውቋል። አሁን ዜና ስፖርት ከአስመራ ወደ ተጠናቀረ ዘገባ ነው የምናልፈው። እድሜያቸው ከአስራ አምስት ዓመት በታች የሆኑ ወጣቶች ብሔራዊ ውድድር የኬንያና የኡጋንዳ ቡድኖች ለፍጻሜው ደርሰዋል። ብርሃነ በርሄ ከስፍራ ያጠናቀረውን ዘገባ ዛሬ ነሐሴ 28 2019 በአስመራ ስታዲየም በተደረገው የመካከለኛና ምስራቅ አፍሪካ ሴካፋ ከ15 ዓመት በታች የግማሽ ፍጻሜ የእግር ኳስ ግጥሚያ የኡጋንዳና የኬንያ ብሔራዊ ቡድኖች ወደ ፍጻሜ አልፈዋል። ሰባት ተኩል ላይ ጨዋታቸውን ያደረጉት የኬንያና የሩዋንዳ ብሔራዊ ቡድኖች በምድብ ሰዓት አንድ አቻ በሆነ ውጤት በመለያየታቸው ወደ ፍጹም ቅጣት ምት በማምራት በመጨረሻም ኬንያ አምስት ለአራት በሆነ ውጤት አሸንፏዋል። ቀጥለው አራት ሰዓት ላይ የተጫወቱት የኡጋንዳና የቡሩንዲ ብሔራዊ ቡድኖች ሲሆኑ የኡጋንዳ ብሔራዊ ቡድን የሩዋንዳ እቻውን ስድስት ለዜሮ በሆነ ውጤት አሸንፏል። በዚህም መሰረት የኬንያና የኡጋንዳ ብሔራዊ ቡድኖች ቅዳሜ ለዋንጫ ይጫወታሉ። ተሸናፊዎቹ ቡሩንዲና ሩዋንዳ ደግሞ አርብ ለደረጃ ይጫወታሉ። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አድማጮች ለምሽቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና ቆንጂት ታየነን በዓለም ዜና የጀመረው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ አህዱ ሬዲዮ 943 ላይ ና በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው የሚሆነው። ከዚያ በፊት ግን ቆየት ብለን ከምናቀርባቸው ዝግጅቶች አንዱን ለቅምሻ ያህል እናሰማችሁ። ላስቬጋስ አካባቢ ወደ አርባ ሺህ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ምትን ኢትዮጵያ ወይ ደግሞ ትንሿ ኢትዮጵያ ተብሎ እንዲሰየም ረቂቅ ሀሳቡን ያቀረቡበት አካባቢ ወደ ስልሳ ኢትዮጵያውያን በባለቤትነት የሚያስተዳድሯቸው የንግድ ቤቶች እና በርካታ የእኛ ማህበረሰብ የሚገለገልባቸው ቤተእምነቶች የሚገኙበት አካባቢ ነው። አሌግዛንደር አሰፋ ይባላሉ። በዚህ በዩናይትድ ስቴትስ የኔቫዳ ምክር ቤት የህዝብ ተወካዮች አባል ናቸው። በሁለተኛው አጋማሽ በኢትዮጵያ በአሜሪካ ይመለሳሉ፣ ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ ህገ መንግስትንና ኅብረ ብሔራዊ የፌዴራላዊ ስርዓትን የማዳን ሀገር አቀፍ መድረክ በሚል ስያሜ የሰጡትና ለሁለት ቀናት በመቀሌ ከተማ የተካሄደው ጉባኤ ትናንት አመሻሹ ላይ ተጠናቋል። በመድረኩ 38 የፌዴራላዊ ስርዓት አቀንቃኝ የፖለቲካ ፓርቲዎችን ጨምሮ የአገር ሽማግሌዎችና ምሁራን ተሳታፊ ሆነዋል። የመድረኩ ተሳታፊዎች ተመሳሳይ ውይይቶችን በቀጣይ ለማካሄድ መወሰናቸውን ጠቅሶ የመቀሌው ዘጋቢያችን ሙሉጌታ ጽብሐ ተከታዩን አድርሷል። የመድረክ ተሳታፊዎች ባወጡት ባለ አስር ነጥብ የአቋም መግለጫ በአሁኑ ጊዜ ህብረ ብሔራዊ ፌዴራላዊ ስርዓትና ህገ መንግስቱ አደጋ ላይ እንዳለ ገልጸዋል። ሀገሪቱ የሚመራውን ኢህአዴግ ውስጣዊ ችግሮችን ፈቶ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓቱን የመጠበቅ ኃላፊነት መወጣት አለበት ብለዋል። የፌዴራል ስርዓቱን መጠበቅ የሀገር ህልውና በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣም ጥሪ አቅርቧል። ህብረ ብሔራዊ ፌዴራላዊ ስርዓትን አደጋ ላይ ነው ሲባል የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ነጻነትና መብቶቻቸው አደጋ ላይ ወድቋል ማለት ነው። በሌላ በኩልም እነዚህ ነፃነቶችና መብቶች እንዲጣሱ መንቀሳቀስ የፌዴሬሽን ምክር ቤት ተቋማዊ ህልውናን መፈታትን ጭምር በመሆኑ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን የተጀመረውን ሀገር አቀፍ መድረክ በሁሉም ብሔራዊ ክልሎችና በሁሉም የከተማ መስተዳደሮች ተመሳሳይ መድረኮች እንዲፈጠሩ ሁሉም ያገባኛል የሚሉ ድጋፍ እንዲያደርጉ ጥሪያችንን እናቀርባለን። የህግ የበላይነት በማረጋገጥ የዜጎችን ደህንነትና ሰላም ለማስከበር መንግስት ኃላፊነቱ እንዲወጣም ጠይቀዋል። ህገ መንግስታዊ ማሻሻያዎች ካስፈለጉም በህጉ አገባብ እንዲካሄድ ጠይቋል። የስብሰባው ተሳታፊዎች ህገ መንግስቱና ህብረ ብሔራዊ ፌዴራላዊ ስርዓቱን ከአደጋ ለመጠበቅ እንደሚታገሉ ቃል ገብተዋል። ምርጫ 2012ም በጊዜው እንዲካሄድ ጠይቀዋል። ህገ መንግስታዊ ስርዓቱን ማዳን ማለት በህገ መንግስቱ የተገለጹትን ድንጋጌዎች ማክበርና መተግበር ማለት ነው። በመሆኑም ህገ መንግስቱ በሚፈቅደው ህጋዊ አግባብ መጪው ምርጫ በጊዜው እንዲተገበሩ በአጽንኦት እናሳስባለን። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በስብሰባው ላይ ባደረጉት ንግግር የፌዴራላዊና ህገ መንግስታዊ ስርዓቱን ተጠብቆ እንዲሄድ የሚመለከታቸው አካላት ለስብሰባው ጋብዘናል ብለዋል። ህገ መንግስት የኢህአዴግ አይደለም ሲባል እንደነበረው የህዝብ ነው የብሔር ብሔረሰብ ነው ፌደራል ስርዓቱም ይሁሉ መሪ ነው እንጂ መንግስትን እያስተዳደረ ከላይ የተለየ ዋጋ ቦታ ስላለ ነው በስተቀር ይሄ የህዝብ ነው። ከዚህ ተነስተን ነው የተወያየን ያለ ነው እንዲህ ኢህአዴግማ ያቱስሙታላችሁ መድረክ መድረኩን ያለ እንዳላችሁት ከሁለት ሳምንት በፊትም ነበረን። ቀጣይ ነው፣ አሁንም አለን። የማያቋረጥ ነው። ስለዚህ እንደ ኢህአዴግ አሉን መቀጠል የሚገቡን ያካሄድን ያለናቸው እኛ ብቻችን ብንወያይ ይበቃል የሚል ግን የለን። ስለዚህ ሕገ መንግስትና ፌዴራሊዝም የሁሉም ስለሆነ እኛም ድርሻ ስላለን ድርሻችን የተወጣ ነው። እዚህ እናንተ በመምጣታችሁ ሌላ አይደለም፣ ሕገ መንግስቱን ማክበር፣ መከላከል አደጋ የሁላችን ነው። ድርጅት ሁሉም ተጋብዟል፣ ኢህአዴግም ጭምር። ዶክተር ደብረ ጽዮን ፓርቲያቸው ህወሀት ትግራይ ላይ ትኩረት በማድረግ እንደሚሰራ ገልጸው በፌዴራል ደረጃ ደግሞ የሚጠበቅበትን አስተዋጽኦ ያበረክታል ብለዋል። ተሰብሳቢዎቹ በቀጣይ መድረኩን የሚያዘጋጁ ከተለያዩ የፖለቲካ ፓርቲዎች ከሀገር ሽማግሌዎችና ምሁራን የተውጣጡ በአባልነት የሚገኙበት ኮሚቴ በማቋቋም መርሃ ግብራቸው ትናንት አጠናቋል። ኮሚቴው ተመሳሳይ መድረኮች በማዘጋጀት የሚሰራ ይሆናልም ብለዋል። ዶክተር ደብረጽዮን ለእነዚህ አስተባባሪ የሚባሉ በቀጣይ ይህ መድረክ ሶስተኛ አራተኛ የተባለ ሄድ ይችላል። ግን ተጨማሪም ስራ እንደዚህ ብንሰራ ሊሉ ይችላሉ። ሶሶ በሚቀጥለው ጊዜ ብናየው ነው የሚሻለው እንጂ አሁን ያልሆነ ኃላፊነትና ተልኮም ባንሰጣቸው። ስለዚህ የኛ ተልኮም መድረኩን ማስቀጠል ነው። በቃ እንደዚህ አይነት መድረክ ባህርዳር ይሆን ሐዋሳ ይሆን አዲስ አበባ ይሆን አዳማ ይሆን በቃ ይህን እንትን የሚያደርጉልን የሚያስተባብሩልን ተልእኮ ግልጽ ቢሆን፣ ተቋም የሚባለው ያው ተቋም ልንሆን ይችላል። የእኛው ግን ሌላ ተልእኮ ያለው ተቋም አይደለም። ስለዚህ ዘለን ሌላ ነገር ማሰብ ያለብን አይመስለኝም። እኔ በዚህ ብንስማማ ቀጣዩ መድረክ የሚያስተባብሩልን ነው። በዚህ መድረክ የኦሮሞ ፌዴራሊስት ኮንግረስ፣ የአገው ሸንጎ፣ የገዳ ስርዓት አራማጅ ፓርቲ፣ በዶክተር ሚሊዮን የሚመራው የሲአን ፓርቲና ሌሎች ሰላሳ ስምንት ፓርቲዎች የተሳተፉ ሲሆን በትግራይ ክልል የሚገኙ ተቃዋሚ ፓርቲዎች እንዳልተጋበዙ ገልጸዋል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታም ከሌሎች ፓርቲዎች መሪዎች በግል ሲጋበዙ አንድም የአረና አባል አልተጋበዘም፣ ይህም ህወሀት ለትግራይ ተቃዋሚ ፓርቲዎች ያለውን ንቀት ያሳየበት ነው ብለዋል። ያልተጠራሚበት ምክንያት አንደኛ፣ ለትግራይ ፓርቲዎች ያላትን ንቀት ለማሳየት ይመስለኛል። እኔ ብቻ ነኝ ያለሁት ትግራይ ውስጥ ሌላ ፓርቲ የሳልሳይ ወያነ ትግራይ ፓርቲ አስተባባሪ አቶ ሀያሉ ገዱፋይ በበኩላቸው በመድረኩ ፓርቲያቸው እንዳልተጋበዘ ገልጸው እንደ ግለሰብ ግን ከፓርቲያቸው የተጋበዙ እንዳሉ ተናግሯል። በፖለቲካ መድረክ ላይ ፓርቲው የሚወክለውን ራሱ ይመርጣል እንጂ ሌላ ግለሰብ ሊመርጥለት አይገባም ብለዋል። በተጨማሪም ገዢው ፓርቲ በክልሉ ብቻውን እንዳለ ለማንጸባረቅ የተጠቀመበት አካሄድ ተቀባይነት የለውም ብለዋል። አዲስ ሀሳብ ዘው እየመጡ ያሉ ፓርቲዎች በትግራይ ጥቅም ላይ መሰረት አድርጎ የሚሰሩ ፓርቲዎች ሀሳባቸው እንዳይሰማ በዛ መድረክ ለማድረግ የተሞከረበት አግባብ ነው ያለው እና ይሄ ደግሞ የቆየ ድርጅት ሀሳብ ነው። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊዋ ወይዘሮ ሊያ ካሳም ስለዚህ ተጠይቀው በመድረኩ የሳልሳይ ወያኔ እና ባይቶና አመራሮች በግል ተጋብዟል እንደ ፓርቲ ግን ያልተጋበዙበት በምርጫ ቦርድ ተመዝግበው እውቅና ስላልተሰጣቸው ነው ብለዋል። የባይቶና አባይ ትግራይ የሳልሳይ ወያኔ መሪዎች ነገር ግን በግለሰብ ደረጃ ወደዚህ መድረክ ቢመጡ እውቅና ሲያገኙ ደግሞ በፓርቲ ደረጃ የሚጠሩበት መድረክም ዝግ አይደለም ማለት ነው። በቀጣይ የምናደርጋቸው መድረኮች ሊኖሩ ይችላሉ። የዛኔ ሊሆን ይችላል ማለት ነው ስለዚህ በዛ ደረጃ በግለሰብ መጣን ለምን ሚል ነገር እሺዎች ሊነሱ ይችላሉ። እነዚህ እሺዎች ግን እኛ ዋነኛው መውሰድ ያለብን ህጋዊ እውቅና እስካላገኙ ድረስ አሁንም በግለሰብ መጥተው መሳተፍ የሚችሉበት ሁኔታ ቢፈጠር ብለን ያመቻቸነው መሆኑን ለሁሉም ግልጽ መሆን አለበት ማለት ነው። ወይዘሮ ሊያ የአርና ፓርቲ እንደ ፓርቲ ሆነ በግል አልተጋበዙም፣ ምክንያቱም የተጋበዙት ፌዴራሊስት ኃይሎች ናቸውም በማለት ገልጸዋል። ይህንን መድረክ የፌዴራሊስት ኃይሎች ናቸው ካልን በህገ መንግስቱና በፌዴራሊዝም ስርዓቱ እንዲሁም እኛ መወያየት አለብን ብለን ያስቀመጥናቸው ርዕሰ ጉዳዮች ላይ የህግ የበላይነት በምርጫ 2012 ላይ የማይናወጥ አቋም ያላቸው ሰዎች የሚሳተፉበት መድረክ ነው ማለት ነው። ምክንያቱም ልዩነት ይዞ መከራከሪያ መድረክ አይደለም። ይህንን ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም ጌታ ስብሃን ለዘገባው እናመሰግናለን። ተከታዩ የመጽሔት ርዕስ ሜዲትራኒያን ባህርን ሊያቋርጡ የነበሩ አርባ የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ያስታወቀበትን ይመለከታል። ሰዎቹ የተነሱት ከሊቢያዋ ዋና ከተማ ትሪፖሊ በስተ ምስራቅ መቶ ኪሎ ሜትሮች ርቀት ላይ ከምትገኘው አልሆምስ ከተማ ነበር። ሊሳ ሽላይን ከጄኔቫ የዩኤንኤችሲአር ጠቅላይ ጽፈት ቤት ያጠናቀረችውን የዚህን ዘገባ ዝርዝር ትስታበላቸው ይዛ ቀርባለች። አርባ ይሆናሉ የተባሉት መስጠማቸውና መሞታቸው ተረጋግጧል። ሌሎች ስልሳ ይሆናሉ የተባሉ ሰዎችን ግን የሊቢያ የወሰን ጥበቃ ዘቦችና የአካባቢው አሳ አስጋሪዎች ከአደጋው አትርፈው አውጥተዋቸዋል። ለተረፉት የመንግስታቱ ድርጅት ስደተኞች ጉዳዮች ከፍተኛ ኮሚሽነር ሰብዓዊና ስነ ልቦናዊ ድጋፍ እየሰጣቸው መሆኑን የድርጅቱ ቃል አቀባይ ቻርሊ ያክስሌይ ለቪኦኤ በሰጡት ቃል ገልጸዋል። እጅግ የከበደ መከራ ላይ ነው የሚገኙት። አብረዋቸው ይጓዙ ከነበሩት ብዙዎቹ ሲሰጥሙ አይተዋል። አርባ ሰው ሞተ ብለን አሁን የምንናገረው በግምት ነው። የአሰሳ ሥራዎቹ ቀጥለዋል። የጠፋው ሰው ቁጥር ከዚያ በላይ ሊሆን ይችላል። ከተረፉት መካከል ከሱዳን፣ ከግብፅ፣ ከሞሮኮ፣ ከቱኒዚያ የተነሱ ስደተኞች እንደሚገኙባቸው ያክስሌይ ተናግረዋል። ይህ የትላንቱ አደጋ የተፈጠረው መቶ ሀምሳ ሰዎች በአንድ አጋጣሚ ብቻ እዚያው ሜዲትራንያን ባህር ላይ ባለቁ በጥቂት ሳምንታት ውስጥ መሆኑ ነው። ያንን ያህል ሰው በአንድ አደጋ ሲጠፋ ያ አጋጣሚ እጅግ የከፋውና ትልቁ እንደሆነ ተገልጿል። የትላንቱ አደጋ ባለፉት ስምንት ወራት ውስጥ ወደ አውሮፓ ለመሻገር በሚደረገው አዳጋች ሙከራ ሜዲትራኒያን ላይ ያለቀውን ሰው ቁጥር ወደ ዘጠኝ መቶ አድርሶታል። ይህ አስደንጋጭ አጋጣሚ በእውኑ ለአንዳች የተግባር እርምጃ ሊያነሳሳን ይገባል። ሐዘንን መግለጽ ብቻ ከእንግዲህ በቂ አይሆንም። ሰው ቀድሞም ቢሆን ወደ እንዲህ ዐይነት አደገኛ የጀልባ ጉዞ እንዲገባ ለሚያደርጉት ምክንያቶች ትርጉም ያለው መፍትሔ መፈለግና ተግባራዊ ማድረግ ያስፈልጋል። የአውሮፓ ኅብረት አገሮች ቀድሞ ሲያካሂዷቸው የነበሩ የአሰሳና የማዳን እንቅስቃሴዎችን እንደገና እንዲጀምሩ ዩኤንኤችሲአር ጥሪ አድርጓል። መንግስታዊ ያልሆኑ ድርጅቶች ባህር ላይም ከአየርም በሚያካሂዷቸው የማዳን ዘመቻዎች ላይ የጣሏቸውን እገዳዎች እንዲያነሱም ጠይቋል። ኮሚሽነሩ የሜዲትራንያን አዋሳኝ የሆኑ የአውሮፓ ሀገሮችም በባህር ላይ የሚጠፋውን ሕይወት ለማትረፍ የሚደረገውን ጥረት ማገዝና ማበረታታት እንጂ ማደናቀፍና ማስቆም የለባቸውም ብሏል። ዩኤን ኤች ሲአር የግብረሰናይ ድርጅቶቹ መርከቦች በሚያካሄዷቸው የፍለጋና የማዳን ስራዎች ላይ ፖሊሲዎቻቸውን ካጠነከሩት ሀገሮች መካከል በፍልሰቱ ግንባር ላይ የሚገኙት ጣሊያንና ማልታ ዋና ተጠቃሾች ናቸው። ሁለቱም ሀገሮች ባወጧቸው አዳዲስ መመሪያዎች ከባህር ላይ ያተረፏቸውን እና ያነሷቸውን ፍልሰተኞች የያዙ ማናቸውም የግብረሰናይ ድርጅቶች መርከቦች ወደ ባህር ወሰኖቻቸውም ሆነ ወደ ወደቦቻቸው እንዳይጠጉ ከልክለዋል። ጣሊያን እንዲያውም ይህንን ትዕዛዝ በሚጥሱ መርከቦች ላይ እጅግ የከበደ የገንዘብ ቅጣት የሚያስጥል ሕግ ያወጣች ሲሆን እጅግ አክራሪ ናቸው የተባሉት የአገር ግዛት ሚኒስትሯ ማቴዎ ሳልቪኒ አድራጎቱ በወንጀል እንዲያስጠይቅ ለማድረግም እየገፉ ናቸው። ይህ በእንዲህ እንዳለ ማሬ ጁኒዮ የምትባል የጣሊያኑ ሜዲትራኒያ ግብረ ሰናይ ድርጅት መርከብ መቶ የሚሆኑ ፍልሰተኞችን ዛሬ ከሜዲትራኒያን ባህር ላይ ማንሳቷን የፈረንሳይ ዜና ወኪል ዘግቧል። ድርጅቱ በትዊተር ገጹ ላይ ዛሬ ባወጣው መረጃ ካተረፋቸው ፍልሰተኞች 22ቱ ሴቶች፣ 28ቱ ህጻናት መሆናቸውን ተናግሯል። ማሬ ጁኒዮ ባለፉት ሶስት ቀናት ውስጥ ከባህር ላይ ያተረፈቻቸው ቁጥር የዛሬዎቹን ጨምሮ ሁለት መቶ መድረሱን ያሳወቀ ሲሆን ወደ ወደብ ለመጠጋት ፍቃድ ለማግኘት ከጣሊያን የባህር ላይ እንቅስቃሴዎች ማስተባበሪያ ማዕከል ጋር እየተነጋገረ መሆኑን ገልጿል። በሌላ በኩል ደግሞ ከባህር ላይ ያተረፏቸው መቶ ፍልሰተኞችን ያሳፈረች ዘመቻ መድን የሚባል የጀርመን ግብረሰናይ ድርጅት ንብረት የሆነች ኤሌኖር ተብላ የምትጠራ መርከብ ወደ ጣሊያን የውሃ ክልሎች እንዳትገባ የአገር ግዛት ሚኒስትሯ ሳልቪኒ ትላንት ከልክለዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም ባለፈው ወር ባወጣው መግለጫ በዚህ የአውሮፓ አመት ውስጥ 34 ሺህ የሚሆኑ ፍልሰተኞች አውሮፓ መድረሳቸውን አመልክቷል። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አውሮፓ ከሩሲያ ጋር ያላት ግንኙነት መፍትሄ ካላገኘ በስተቀር አህጉሪቱ ምንጊዜም ቢሆን ልትረጋጋና ደህንነቷ ሊረጋገጥ አይችልም አሉ። ፈረንሳይ ያስተናገደችው የቡድን ሰባት የጂ ሰባት ጉባኤ ካበቃ በኋላ ማክሮን ለተለያዩ ሀገሮች ዲፕሎማቶች ባሰሙት ንግግር ሩሲያ በ በኡክራይን ላይ በወሰደችው እርምጃ ምክንያት አንዳንድ ወዳጅ ሀገሮች ከሩሲያ ጋር የመነጋገሩን ሀሳብ እንደማይፈልጉ ታምነዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሩሲያ ወደ ቡድን ሰባት ማህበር እንድትመለስ በጉባኤው ወቅት ግፊት ማድረጋቸው ይታወቃል። ሩሲያ እንድትወጣ የተደረገው ታዲያ የኡክራይኑን የክሬሚያ ልሳነ ምድር ከአምስት ዓመታት በፊት ከወረረች በኋላ መሆኑ ይታወሳል። የአሜሪካ ድምፅ ዘጋቢ ዝላቲሳ ሆክ ያጠናቀረችው ዘገባ አለ። አዳነች ፍሳዬ ታቀርባለች። ሞስኮ በምስራቅ ኡክራይን ጣልቃ መግባቷን ቀጥላለች በሚል Je crois qu'il nous faut construire une nouvelle architecture de confiance et de sécurité en Europe. Parce que le continent européen ne sera jamais stable. በአውሮፓ አዲስ የደህንነትና የመተማመን ሞዴል ማዳበር ያለብን ይመስለኛል። ምክንያቱም ከሩሲያ ጋር ያለንን ግንኙነት ካላቀዘቀዝንና ግልጽ ካላደረግን በስተቀር የአውሮፓ አህጉር ምንጊዜም ቢሆን ሊረጋጋና ደህንነቱ ሊጠበቅ አይችልም። አንዳንዶቹ ተጨማሪ ማዕቀብ እንዲጣል መግፋታቸው አይቀርም። ወዳጆቻችን ቢሆንም እንኳ እነሱ ይህን የሚያደርጉት ለጥቅማቸው ሲሉ ነው። ሆኖም የእኛ ጥቅም አይደለም። ሩሲያ ወደ ቡድን ሰባት እንድትመለስ ትራምፕ መጠየቃቸውን ፖላንዳዊው ፖለቲከኛ የአውሮፓ ሕብረት ካውንስል ፕሬዚደንት ዶናልድ ታስክ ባለፈው ቅዳሜ ነቅፈዋል። ዛሬ የአዲሱ ፕሬዝደንት ቭላድሚር ዘሌንስኪን አመለካከት ለመስማት ኡክራይን በመጪው የቡድን ሰባት ጉባኤ በእንግድነት እንድትገኝ መጋበዙ የተሻለ መሆኑን ለማሳመን ሞክራለሁ። ከሁለት ቀናት በፊት ስለ ጉዳዩ ከእሳቸው ጋር ተነጋግሬያለሁ። በጣም ፍላጎት እንዳላቸው አውቃለሁ ብሪታንያም ሩሲያን መልሶ የማስገባቱን ሐሳብ ትቃወማለች። አምና ኢንግላንድ ውስጥ የቀድሞ የሩሲያ ሰላይ ላይ የተፈጸመው በኬሚካል የመመረዝ ተግባር የክረምሊን ሥራ ነው ትላለች ብሪታንያ። ሩሲያ በኡክራይንና በብሪታንያ በፈጸመቻቸው ድርጊቶች ምክንያት በቡድኑ ሙሉ አባልነት ልትመለስ አትችልም ብለዋል ማክሮን። ነገር ግን ሩሲያን ከአውሮፓ አርቆ መገፍተሩ ስትራቴጂያዊ ስህተት ነው ብለዋል። ይህ ተግባር ሩሲያ በሌላ አካባቢ ወዳጅነት እንድትመሰርት አድርጓል ብለዋል ማክሮን። ፈረንሳይ ታዲያ ይህን ለመለወጥ ትፈልጋለች። ሩሲያ ኡክራይን ውስጥ ያለውን ግጭት በሚመለከት ቁልፍ የሆኑ ቅድመ ግዴታዎችን ካሟላች Mais pour le dire en termes simples, nous ne sommes pas une puissance qui considère que les ennemis de nos amis sont forcément les nôtres ou qu'on s'interdit de leur parler. የሩሲያ የኡክራይን፣ የጀርመንና የፈረንሳይ ተወካዮች በኡክራይን ሰላም ለማምጣት ስለሚቻልበት መንገድ ለመወያየት በመጭወር እንደሚሰበሰቡ ማክሮን ተናግረዋል። የትራምፕ የብሔራዊ ደህንነት አማካሪ ጆን ቦልተን ከአውሮፓውያን መፍትሄ ይገኛል ብላችሁ አጠብቁ ሲሉ ትላንት ኡክራይናውያንን አስገንዝበዋል። ቦልተን የኡክራይን መዲና ኪቭን በጎበኙበት ወቅት የሀገሪቱን ፕሬዚደንት ቮሎዲሚር ዘለንስኪ በምስራቅ ኡክራይን ላይ ማንኛውም አይነት እርምጃ ለመውሰድ ባይፈጥኑ ይሻላል ብለዋል። ፕሬዝደንት ትራምፕ በሳምንቱ ማብቂያ ላይ ፖላንድን ሲጎበኙ ከኡክራይኑ መሪ ጋር ሊገናኙ እንደሚችሉ ቦልተን ጠቁመዋል። አድማጮች ስርጭታችን ወደ ማጋመሱ ላይ ተቃርበናል። እዚህ ግድም የምርጥ የሙዚቃ ዜማ የምናሰማበት ይሆናል። ቆንጅድ ተመርጧል ብዬ ላስብ? ተመርጧል ብለሽ ብታስቢ ትክክል ነው። የዌብና የማህበራዊ መገናኛ አቀናባሪያችን አበባየሁ ገበያ ናት፣ መርጠችልን። ለዛሬ የምንጋብዛቸው ታዲያ አድማጮቻችንን ልረሳሽ አልቻልኩም እያለ ተወዳጁ ድምፃዊ ቴዎድሮስ ታደሰ የሚጫወተው ነው

የቴዎድሮስ ታደሰን ግሩም ዜማ ነበር አድማጮች የተከታተላችሁት። አበባየሁን እናመሰግናለን። አበባየሁንም ድምፃዊውንም ቴዎድሮስ ታደሰን እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና በአሀዱ ራዲዮ ኤፍኤም ኤፍም 94 ነጥብ 3 እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት የሚቀጥለውን ከዚህ ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ዝግጅት ነው። አሁን ወደ ቀዳሚው ቅንብር ነው የምናልፈው። ለዚህ ሁለተኛው አጋማሽ ቀዳሚ ያደረግ ነው ኢትዮጵያውያን በአሜሪካ በዩናይትድ ስቴትስ ኔቫዳ ክፍለ ግዛት የሕዝብ ተወካዮች ምክር ቤት አባልነት በመመረጥ የመጀመሪያው ኢትዮጵያዊ አሜሪካዊ የሆነው አቶ አሌክዛንደር አሰፋ በአሜሪካ ላስ ቬጋስ ሊትል ኢትዮጵያ ወይም ትንሽቱ ኢትዮጵያ የሚል ስያሜ ሊያስገኝ የሚችለውን የሕግ ረቂቅ ንድፈ ሀሳብ አቅርበዋል። በቅርቡም ትንሽቱ ኢትዮጵያ የሚለውን ስያሜ ሊያገኝ እንደሚችል ይገመታል። ሎስ አንጀለስ የሚገኘው ዘጋቢያችን ዳንኤል አርጋው በዚህና በሌሎች ተዛማጅ ጥያቄዎች ዙሪያ ተከታዩን ዘገባ አድርሶናል። ዳንኤል አርጋው ከሎስ አንጀለስ አቶ አሌክሳንደር አሰፋ ይባላል ነዋሪነቱ በላስ ቬጋስ ኔቫዳ ግዛቱ ሲሆን ለአውሮፓያን ዘመን አቆጣጠር በ2018 በዚህ በዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት በኔቫዳ ኮንግረስ ለአርባ ሁለተኛው ዲስትሪክት ወይም ወረዳ ተወዳድሮ ምርጫውን በማሸነፍ የመጀመሪያው ትውልድ ኢትዮጵያዊ የዴሞክራቲክ ፓርቲን በመወከል የተወካዮች ምክር ቤት አባል በመሆን በማገልገል ላይ ይገኛል። ታዲያ አቶ አሌክሳንደር አሰፋ በላስ ቬጋስ ኔቫዳ ግዛት ለህዝብ ተወካዮች ምክር ቤት እንደ ራሴዎች ኢትዮጵያን ነክ የሆኑ ጉዳዮችን ከ ከስልሳ በላይ የረቂቅ ህጎችን ለምክር ቤቱ በማቅረብ የውሳኔ ሰነዶችን በመጠባበቅ ላይ ነው የሚገኘው። ላስ ቬጋስ ከተማ ከዓለም የሚመጡ የቱሪስት መዳረሻ ከመሆኑ አንጻር ሀገርን ከፍ አድርጎ ለማስተዋወቅ ሚናው የጎላ ነው። በዚህና በተያያዥ ጥያቄ ዙሪያ ከአቶ አሌክሳንደር አሰፋ ጋር ቆይታ አድርገናል። እንዴት ምርጫውን አሸንፎ ለውጤት እንደበቃና ወደ ፖለቲካው ዓለም እንዴት እንደተቀላቀለ ከሚገልጽበት ይጀምራል። ሀይስኩል ትምህርት የጨረስኩት ከዛም ወደ ኮሌጅ ሄድኩት መጀመሪያ የበረራ ትምህርት ቤት ሄጄ የፓይለት ትምህርት ነው የተማርኩት። ከፕያም ፖለቲካል ሳይንስ ተምሬያለሁኝ። ከዚህ በፊት ተወዳድሬ ስልጣን የማግኘቱ አላማው ኖሮኝ ያቅም ነበረ። ሌሎች ተወዳዳሪዎችን ሌሎች የፖለቲካ ሰዎችን በበጎ ፈቃድነት የማገለግልባቸው ጊዜዎች ነበሩ። ከሁለት ሺህ አስራ ስድስቱ ዶናልድ ትራምፕ ከተመረጠበት ምርጫ በኋላ እንግዲህ እኔም ተሳተፌ ሊስ በኛ አካባቢ የእኛን ማህበረሰብ እና ፍልሰተኛውን ማህበረሰብ የማግዝበትን ጊዜ ተፈጥሯል ማለት ነው። እንግዲህ የሁለት ሺ አስራ ስምንቱ ምርጫ ፉክክር የበዛበት ነበረ። ከሶስት ሰዎች መካከል ተወዳድሬ ነው እኔ አሸናፊ ሆኜ የወጣሁት። ቅድም እንደጠቀስከው አንደኛውን አመት ጨረሼ ወደ ከተማችን ተመልሽ ያለሁኝ በዚህ የስራ ጊዜ በርካታ ረቂቅ ህጎችን ለምክር ቤቱ አቅርቤ ያለው ወደ ስልሳ አራት የሚሆኑ ህጎችን በጣም አድካሚና በጣም ስራ የበዛበት አንድ አመት ነው ያሳለፍኩት። ብዙዎቹ ህጎች በስቴታችን ገበርነር ተፈረመው አሁን ስራ ላይ ይገኛሉ። በተለያዩ ኢትዮጵያ ነክ በሆኑ ጉዳዮች ዙሪያ በርካታ የረቂቅ ሀሳቦችን በተወካዮች ምክር ቤት አቀርበሃል እና ከነዚህ መካከል በላስ ቤጋስ ሊትል ኢትዮጵያ ወይም ትንሿ ኢትዮጵያ ተብሎ ስያሜ እንዲያገኝ የሚል ይገኝበታል። እና በቅርቡም ይህን ጥያቄ ተቀባይነት አግኝቶ ስያሜው ህጋዊ እውቅና ያገኛል ተብሎ ይጠበቃል። እና የዚሁ ሀሳብ ጥንስስ እንዴት ተጀመረ? ጥያቄ ውስጥ በምን ደረጃ ላይ ይገኛል? እንግዲህ ላስቬጋስ አካባቢ ወደ አርባ ሺህ ኢትዮጵያውያን ይኖራሉ ተብሎ ይገመታል። ምትን ኢትዮጵያ ወይ ደግሞ ትንሿ ኢትዮጵያ ተብሎ እንዲሰየም ረቂቅ ሀሳቡን ያቀረብኩበት አካባቢ ወደ ስልሳ ኢትዮጵያውያን በባለቤትነት የሚያስተዳድሯቸው የንግድ ቤቶች እና በርካታ የኛ ማህበረሰብ የሚገለገልባቸው ቤተ እምነቶች የሚገኙበት አካባቢ ነው። እኔም ራሴ እንግዲህ ለኔቫዳ ህዝብ ተወካዮች ምክር ቤት ተመርጬ የማገለግል የሚገለገለው ዲስትሪክት ይህንን አካባቢ ያካትተ ነው። አሁን ያለንበት ደረጃ እኔ ያቀረብኩት ጥያቄ በስቴታችን እንግዳ ነው። እንደዚህ አይነት አገር ወይ ደግሞ አካባቢም በአንድ ሀገር ስም የመሰየሙ ልምድ የለም። በእርግጥ ቻይና ታውን እና ኮሪያ ታውን ተብለው የሚጠሩ የንግድ ሰፈሮች አሉ። እነዚህ በተለምዶ መጠሪያቸው ይሁን እንጂ ህጋዊና ኦፊሻል ስያሜ የላቸውም። ይህንን አንድን አካባቢ ኦፊሻል ስያሜው እንዲሰጥ የሚያደርገውን ህግ መቅረጽ ላይ ነው ያለ ነው። ያ የረቂቅ ህግ በምክር ቤቱ ሲያልፍ ያደረግኩትን የትንሿን ኢትዮጵያ ጥያቄ ማስተናገጃ ህጋዊ መሰረት ይኖረናል ማለት ነው። እንግዲህ ይሄ ማለት ለትንሿ ኢትዮጵያ ብቻ ሳይሆን በዘለምድ ቻይና ታውን እና ኮሪያ ታውን ተብለው የሚጠሩ አካባቢዎችን ጨምሮ ህጋዊና ኦፊሻላዊ ሽፋን እንዲኖራቸው ትንሿ ኢትዮጵያ በሩን ተከፍታለች ማለት ነው። ኢትዮጵያ በላስ ቬጋስ ሊባራ ግዛት ጥያቄውን ጸድቆ ከሆነ ሎስ አንጀለስን ጨምሮ ሁለተኛ መሆኑ ነው። እና ትንሿ ኢትዮጵያ ተብሎ መታየቱ የኢትዮጵያን ባህል፣ ታሪክ፣ ወግ በማስተዋወቅ ረገድ ያለው ሚና እንዴት ትገልጸዋለች? በየትኛውም ዓለም ክፍል ብንኖር ኢትዮጵያውያን እንደመሆናችን መጠን ኢትዮጵያን አድምቆ እና ከፍ አድርጎ ማሳየት፣ የኢትዮጵያውያን ጥንካሬ እና ጥሩ ባህል ማሳየት እለት ከእለት ልናስታውሰው የሚገባ የዜግነታችን ግዴታ ነው ብዬ አስባለሁ። በዚህ መንፈስ ነው ልትል ኢትዮጵያን በራስ ፌያስ የማሰየም ዓላማ እዚህ ሀገር ላይ ባለኝ ስልጣን ተመርኩዤ ይዤ የተነሳሁት ማለት ነው ሀገራችንን ኢትዮጵያን ከፍ አድርጎና አጉልቶ ለማሳየት ይረዳናል። ባህላችንን እና ማንነታችንን በዓለም ሕዝብ ፊት ከፍ እንዲታይ ለማድረግ ያስችለናል። ከዚህም ተያይዞ ላስ ቬጋስ አካባቢ ያሉ በኢትዮጵያውያን ባለቤትነት የሚተዳደሩ ንግድ ቤቶች እና ሬስቶራንቶች ላይ የሚያመጣው ኢኮኖሚያዊ ጥቅም በቀላሉ የሚታይ አይደለም። ላስ ቬጋስ እንደሚታወቀው የቱሪስት ከተማ ናት። ህዝብ ከአለም ዙሪያ ሁሉ የሚመጣባት በቀን ሀያ አራት ሰዓት በአመት ሶስት መቶ ስልሳ አምስት ቀናት ክፍት የሆነች ከተማ ናት። ለዚህም ነው በላስ ቬጋስ ትንሿ ኢትዮጵያ ስትሰየም ትልቅ የሆነችውን ሀገራችንን ኢትዮጵያን በአለም ህዝብ ፊት ከፍ ማድረግ እንችላለን ብዬ በድፍረት የምናገረው። የሮም አቶ አሌክሳንደር በእነዚህና በሌሎች መሰል ጉዳዮች ዙሪያ እንዲሁ ለምታደርጋቸው ስራዎች ከጉዳዩ ተጠቃሚዎች ነች ኢትዮጵያውያን በኩል እንዲ የምታገኘው ድጋፍ እንዴት ትገልጸዋለህ? መጀመሪያም ለምርጫ ውድድር ውስጥ ስገባ በርካታ ሰዎች እንደማይሆን ይነግሩኝ ነበር እና እየጠራጠሩ ነበረ። በቀላሉ የምናልፋቸውን መንገዶች ዳገት እንዲሆን አድርጎብናል። አሸንፌ ቦታው ላይ ደርሼ ማሳየት ነበረብኝ። ከዛ በኋላ በርካታ ሰዎች እየደገፉን ነው ያሉት። በዛ ጊዜ አብሮኝ የነበሩ ጥቂት ሰዎች ቢሆኑ ቁጥራቸው ላመሰግናቸው እወዳለሁ። በዚህ አጋጣሚ አብረኝ ከመጀመሪያው ጀምሮ እስከ መጨረሻ የቆሙ ሰዎች አሉ። የተነሳነው ነው ዓላማ ከጎናችን እግዚአብሔር ደግፎን እንግዲህ ዛሬ ወደ ማሸነፉ እና አካባቢያችን ላይ ተጽዕኖ ወደ ማምጣቱ ደርሰናል። ከዚህም በኋላ የሚደረጉ ምርጫዎች ላይ የግድ እኔ የሚመረጥበት አካባቢ ላይ ባይሆን ባለንበት በምንኖርባቸው አካባቢዎች ላይ የእኛን ማንነት፣ የእኛን ጥቅም የሚያስከብሩ ተመራጮችን እየደገፈን በድምጻችን ተጽዕኖ ማቅረብ ይኖርብናል እላለሁ። በቁጥራችን ብዛት ውስጥ ያለንን ጥንካሬ ማሳየት ስለቻለን ነው ባለፈው ዓመት በተደረገው ምርጫ ላይ እኔን የስኬታችን የምክር ቤት አባል አድርገን ማስመረጥ የቻልነው እና ከዚህም በኋላ ያለኝ መልዕክት አብሮነት ጥንካሬ ነው። አብሮነት በርታት ነው፣ ውበት ነው፣ ሀገር ያሳድጋል፣ ትውልድ ይቀይራል። ልዩነቶቻችንን እንደ ጥንካሬያችን ተጠቅመን የጋራ ማህበረሰባዊ ችግሮቻችንን መቅረፍና ወደ ተሻለ ምዕራፍ መሻገር ይቻላል ብዬ አምናለሁ። እዚም የአቶ አሌክሳንደር አሰፋ ስለ ጊዜዎ እጅግ አድርጌ አመሰግናለሁ። ጊዜ ሰሚዳኔ ዳንኤል አርጋውን ለኢትዮጵያውያን በአሜሪካ ዘገባው ወይም ቅንብሩ እናመሰግናለን። አድማጮች አሁን ሁለተኛው የምሽቱ ቅንብራችን ዲሞክራሲ በተግባር ነው። ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሁለተኛ መርሃ ግብሩን በሳምንቱ መገባደጃ ላይ እዚህ ዋሽንግተን ዲሲ አካሂደዋል። በሀገር ቤት የሚካሄዱ ውይይቶች የአገሪቱን ችግር ከማሳየት ይልቅ መንግስትን በማሞገስ ላይ ተጠምደዋል በሚል የሚከሱት የመድረኩ አስተባባሪዎች የኢትዮጵያን መጻኢ መንገድ የሚያቃኑ አማራጭ ሀሳቦች ይስተናገዱም ዘንድ መድረኩን መፍጠር እንዳስፈለጋቸው ለአሜሪካ ድምፅ ገልጠዋል። ሀብታሙ ስዩም ነው የውይይት መድረኩን የተከታተለው ነው። ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሲካሄድ ይህ ለሁለተኛ ጊዜው ነው። ከአስተባባሪዎች መካከል አንዱ የሆኑት አቶ ጌታውን ካሳውን እንደሚሉት የኢትዮጵያ የአሁኑ ጉዞ ግልጽ ያልሆነና ችግሮች የተሞሉበት በመሆኑ አማራጭ ሀሳቦች ይስተናገዱ ዘንድ መድረኩን መፍጠር አስፈልገዋል። ባለፈው አንድ ዓመት ከፍተኛ የለውጥ ተስፋ ነበረ። ይህ ከፍተኛ የለውጥ ተስፋ በይቅርታ በመደመር እንደ ኢትዮጵያዊ ሁላችንም ወደፊት እንሄዳለን የሚል ነገር ነበር። ግን አሁን ካለፉት ስድስት ወራት ወዲህ የመጡት ነገሮች ግን ወደፊት ሳይሆን ወደ ኋላ ታሪክ እየቆሰቆሱ በውሸት ትርክት ዲሞክራሲና በመደመር አንድ ላይ ሳይሆን የመተካካት አይነት የሚመስል ነገር አለ። ስለዚህ ወዴት የሄድ እንደሆነ ግልጽ አደለም። ተስፋ ነበረን ባለፈው አንድ ዓመት፣ አሁንም ቢሆን ያህ ተስፋ ሙሉ በሙሉ አልጨለምም፣ ግን ግልጽ አደለም። ስለዚህ አሁን አገር ቤት ያሉ ሚዲያዎች፣ አገር ቤት ያሉ ውይይቶች በሙሉ ማሞገስ መንግስትን፣ የዛ አይነት ነገር ስለሆኑ ይሄኛው በትክክል መሬት ላይ ያሉ ነገሮች ምንድን ናቸው ያለ ፍራቻ ያለ አድርባይነት ሁኔታዎችን ከነመፍትሄ አቅጣጫቸው የምንወያይበት መድረክ ነው። በሁለተኛው ዙር የኢትዮጵያ ወዴት የውይይት መድረክ ላይ ሶስት ምሁራን ዳሰሳና ጥናቶቻቸውን አቅርበዋል። ዶክተር አብርሃም አለሙ ኦሮምኛን የፌዴራልና የአዲስ አበባ የስራ ቋንቋ የማድረግ እድሎችና ችግሮችን በተመለከተ ካቀረቡት ረዘም ያለ ማብራሪያ መካከል የተወሰነውን እንቀንጭብ። ድሮ በኢትዮጵያ ፊደል ኦሮምኛን ማንበብ ይችሉ የነበሩ ሰዎች የላቲኑ ሲመጣ ግራ ተጋብተው ከትምህርት ቤት እንደምታውቁት የኢትዮጵያውያን ስድስት ስምንት ላይ የሚያቆሙት ከማንበብና መጻፍ መቻል ወደ አለመቻል የተዘዋወሩ ብዙ ናቸው። ኦሮምኛን የስራ ቋንቋ ማድረግ ሌሎቹንም ጨምሮ ማድረግ የኦሮሞን ሕዝብ ሌሎችንም የኢትዮጵያ ማህበረሰቦች የኢትዮጵያዊነት ስሜት፣ የባለቤትነት ስሜት፣ የአለኝታነት ስሜት እንዲሰማቸው ያደርጋል። ስለዚህ ሁሉም እንደገና በአዲስ ኢትዮጵያዊነትን ለመቀበል አንደኛውና ቀላሉ እርምጃ ሁሉም ነገር ኢትዮጵያዊ ማድረግ። ከዛ ውጪ የኦሮሞ ልጆችም ማንኛውንም ቋንቋም ሆነ ትምህርት የትምህርት አይነቶች ሲማሩ በአንድ አይነት ፊደል መማራቸው ትምህርቱን ያግዛቸዋል፣ ይደጋገፋል። ዶክተር ተስፋዬ ደመላሽ የኢትዮጵያ ውጥረትና መውጫው ስልታዊ ያስተሳሰብና የንቅናቄ አቅጣጫዎች በሚል መልዕክታቸውን ያጋሩ ሌላኛው ምሁር ናቸው። ህወሀት አገዛዝ በኋላ ያላቋረጠ የተራማጅነት ህይወተ ዓለም ተጽዕኖ አለ ማለት ወይም ፖለቲካ ትክክለኛነት ባል ይችላል አላውቅም። እነዚህ ሀገር እንደሚባለው እና ይሄ ብሔረሰቦች፣ ህዝቦች የሚለው የስታሊናዊ ቋንቋ አውቀውትም ቢሆን ሳያውቁ የሰረጣቸው ብዙ ምሁራን አሉ። ኢትዮጵያ እነዚህ ሰዎች አገር ወዳድ ናቸው። አንዳንዶች ይሄ ቋንቋው ራሱ ጸረ ኢትዮጵያ ነው፣ ይሄ ሀገር ጸረ አንድነት ነው ስንላቸው ይሄን ያህል አያዳምጡንም። ምክንያቱም ልምድ እንደሆነ አላውቅም ግን የተንዛዛ ርዝራዥ ሊሆን ይችላል ግን አለያ ተጽዕኖ ብዬ አስባለሁ። ይህ ለምሳሌ እኩልነት፣ የብሔሮች እኩልነት የሚለው እና ይህ ፈሩን ለቆ እርግጥ ጥረ ኢትዮጵያ ሆኗል። በመድረኩ ላይ የብሔር ጭቆና በኢትዮጵያ ታሪክ ውስጥ ነበረ ወይ በሚል ርዕስ መከራከሪያቸውን ያሰሙት የታሪክ ተመራማሪው ፕሮፌሰር ሀይሌ ላሬቦ ነበሩ። እሳቸው በበኩላቸው የባህር ማዶ ጸሐፍትና ፖለቲከኞች የኢትዮጵያን አንድነት ለማላላትና የአንድ ብሔር ጭቆና ኢትዮጵያ ውስጥ የነበረ ለማስመሰል ጥረት ማድረጋቸውን ያሳዩልኛል ያሏቸውን አብነቶች ሲጠቅሱ ተሰምተዋል። ከቀጠለ እንዲሁም በአውሮፓ ሀገሮች ተምረው የተመለሱት ወጣቶች ለነጭ ዘር ባላቸው አመለካከት ከገፉ ለነጭ ዘር ክብርም ሆነ የአፍሪካ ቅኝ ገዥዎች ለሆኑት አውሮፓውያን እጅግ አስኪ ሁናት ስለምፈጠር ኢትዮጵያን መበታተን ይኖርባታል። ስለዚህም ስባል የኢትዮጵያ ሕዝቦች በብሔር ብሔረሰቦች በቋንቋና በባህል መክፋርፋልና ሁሉም ብሔሮች በአምባጋደኖ አማራ ቀንበር ስር እየጨፈኑ እንዳሉ መስበጊያ ያስፈልል ማለሙ ቋንቋ ተተረጉመ ዘበስ ስለተባለ እንግሊዞችም ፈረንሳዮችም ጣሊያንን ሂድና ውጋ አሉት። በዚህ ምክንያት ጣሊያን ወጋ ኢትዮጵያ ተያዘች። ግን ችግሩ ምን ሆነ? የፕሮቻስ ከአገር እራሱ ተወሰደ። ከዚህ በተጨማሪ በመድረኩ ላይ የዶክተር አብይ አህመድ አስተዳደር ኢትዮጵያ ውስጥ ባለፉት ጥቂት ጊዜያት ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን መከላከል እንደ ተሳነው ለማሳየት ያለመ በምስል የታጀበ ማብራሪያ በአቶ ማስተዋል ጌትነት በኩል ቀርቧል። ወደ መድረኩ አስተባባሪዎች ዳግም እንመለስ። የመድረኩ ግብ የአንድ ወገን የተጋነነ ሐሳብን ሚዛን ለመጠበቅ እንደሆነ ከጠቀሱልኝ ሌላኛው አስተባባሪ አቶ ኃይለ ገብርኤል አያሌው ጋር በነበረኝ ቆይታ አሁን የተጀመረው መድረክም በራሱ አንጻር ወደ አንድ የሐሳብ ወገን ያጋደሉ ምልከታዎች መናኸሪያ ከመሆን አልፎ ከተስተናገዱት ሐሳቦች በተለዩ የቆሙ ሙግቶችን ለማካተት ሙከራ ተደርጎ እንደው ጠይቄያቸው ነበር። ያ ቢሆን በጣም ጥሩ ነበር። ከመንግስት ወገን ያው የፖለቲካ ባህላችን አላደገም። መንግስት ለሚቀርብበት ትችት መልስ የመስጠት ባህል በኢትዮጵያ ውስጥ የለውም እና ያ ቢሆን እየተማማርን ይህም የውይይት መርሃ ግብር እንዲሁ ዝም ብሎ ሰዎች ሳይሆን በመስኩ ልምድና ችሎታ እውቀት ያላቸው ሰዎች ጽሁፍ የሚያቀርቡበት ሀሳብና ውይይት የሚካሄድበት ስለሆነ ለመንግስት ትልቅ ግብአት ይሆን ነበር። ነገር ግን የፖለቲካ ባህላችን ውስጥ ተቃውሞን የማስተናገድ አማራጭ ሀሳብን የማዳመጥ ከውዳሴ ቃላት ውጪ ሌላውን የመቀበል ባህል የለም። በተለይ በዶክተር አብይ ትልቅ ተስፋ ነበረን። በሂደት ግን የታየው ውዳሴዎችን የመቀበል ተቃውሞዎችን ደግሞ አልፈው ተርፈው በሀይል እስከ ማፈን የደረሱበት ደረጃ አለና ምናልባት እንዲሁ መደበኛ ጥያቄዎችን አቅርባችሁ ይሆን እዚህ ላለው ኤምባሲ ዚህ ደግሞ መንግስትን እንደግፋለን ለሚሉ ወገኖች ይሄ ጥያቄ ቀርቦ እምቢ ያሉበት አጋጣሚ አለ። በመሰረቱ ያንን አላደረግንም፣ መንግስትን ለመጠየቅ አልሞከርንም። በኤምባሲው ውስጥ ከዚህ በፊት በሌላ እንደ ቪዥን ኢትዮጵያ ካሉት ጋራ አብረን ሆነን ውይይት እንደሚደረግ አምባሳደሩ ባሉበት ፕሮግራሞች ነበሩ፣ በአጋጣሚ አልተሳኩም። ነገር ግን በአጠቃላይ ባለው ሁኔታ ስናየው ያንን እዚህ ያሉት ተወካዮችም የተጽዕኖ አቅማቸው ያን ያህል አይደለም። እንደው ከእነሱት አይቀር ታይቀር ማንኛውንም ሀሳብ ያለውን ሰው ሀሳቡን ሰምቶ የሀሳቡን በሀሳብ መመከቱ የበለጠ ውጤታማ ያደርግም። ሙሉ በርን ከመዝጋት ብዙ አመት ሀምሳ አመት ስልሳ አመት የቆየ የተዛባና የዜሮ ድምር ፖለቲካ አለ። ምንም አይነት ማስረጃ ምንም አይነት ክርክር የማይለውጠው ደግሞ እነዚህ አይነት ሙከራዎች አሉ። ነገር ግን እዚህ ላይ ጊዜ ማጥፋት ነው ነው። የሀገሩን ህልውና፣ የሀገሩን ታሪክ፣ የሀገሩን ክብር አሳልፎ ለሌሎች ሲሰጥ የሚፈልግ ኃይል ጋራ ጊዜ ማጥፋቱ ጥቅም ይኖረዋል ብለን አናስብም። ከዛ በተረፈ ግን በሀሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው። በመድረኩ በቀረቡ ሀሳቦች አሊያም አስተባባሪዎች ለጣቢያችን ባጋሯቸው ምልከታዎች ላይ ተጨማሪ የድጋፍም ሆነ የተቃውሞ ሀሳቦቻችን ይሰሙልን የሚሉ ወገኖችን ለማስተናገድ ጣቢያችን ክፍት ነው። ለዛሬው ግን ሀሳቦቻቸውን ያጋሩንን ሁሉ እናመሰግናለን። ለአሜሪካ ድምፅ ራዲዮ ሀብታም ስዩም፣ ዋሽንግተን ዲሲ ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር ነው የምናልፈው፣ ሴቶችና ቤተሰብ። ሴቶችና ቤተሰብ አዘጋጇን አውቃታለሁ፣ ቆንጆ እዚህ አጠገቤ ትገኛለች። እጅሽ ከምን ለዛሬ እንግዳ አለች። ኛሉላ ዛሬ ከአዲስ አበባ ሮዝ መስቲካ ትባላለች። ሮዝ መስቲካ ነጋሽ ለተለያዩ ሴቶችን የተመለከቱ ማህበራዊ ጉዳዮች ዙሪያ በመዋጋት በመሟገት ለሰራተኛ ሴቶች የወሊድ ፈቃድ ባካሄደችው ዘመቻዋ ትታወቃለች። ሀሳብ ከውጭ ስራ ጋር እናትነት፣ የትዳር ህይወት፣ ልጆችን ማሳደግ ምን እንደሚመስል ያሉትን ፈተናዎች በማንሳት ከራሷ ተሞክሮ አንጻር ሌሎች እንዲማሩ መጽሐፍ ጽፋለች። ሁለት ሶስት መልክ ይባላል። በቅርቡ በዋለው ህጻናትን ጡት ማጥባት ያለውን ጠቀሜታ በተመለከተ በዋለው የጡት ማጥባት ሳምንት ያንን አስመልክታ አዲስ አበባ ላይ አንድ ዝግጅት ነበራት። በዚያ ጊዜ አነጋግሪያት ነበረ። ሮዝ መስቲካን ተዋውቋት። እሺ በጣም ነው የማመሰግነው። በድጋሚ ለበለ ስለጋበሽ። የአራት ልጆች እናት ነኝ። በሙያዬ ጋዜጠኛ ነኝ። ላለፉት አራት ዓመታት ተጨማሪ የወሊድ ፈቃድ ለእናቶች ያስፈልጋል የሚል በማህበራዊ ድረገጽ ላይ ዘመቻ አካሄድ ነበረ። ለእናቶች፣ ለህፃናትና ተያያዥ ማህበራዊ ጉዳዮች ላይ ፕሮግራሞችን ይሰራለው ክለሶት መልክ ሁለተኛው ሮዝ እጅሽ ላይ ብዙ ስራ እንዳለ ነው። እንግዲህ አሁን ከተናገርሽው የምንረዳው የአራት ልጆች እናት ነሽ። ራሱን የቻለ ስራ ነው። ባለትዳር ነሽ ነው ቤት ታስተዳድር ያለሽ። እንደገና ደግሞ የተለያዩ ሴቶችን የሚመለከቱ ጉዳዮች ላይም እንደዚሁ እንግዲህ፣ የወሊድ ፈቃድ የመሳሰለው፣ በቅርቡ ደግሞ እናቶች ጡት ማጥባት ለምን እንደሚያስፈልጋቸው እሱም ላይ ብዙ ስራ ስትሰሪ እንደነበረ አስተውያለሁ። እና ወደ እነዚህ ስራዎችሽ ከመሄዳችን በፊት ሁለት ሶስት መልክ በሚል የደረስሽው መጽሐፍ ምን ላይ ያተኮረ ነው? ሁለት ሶስት መልክ እሺ። እኔ የመጀመሪያ ልጄ ነርጉዞኜ ነው እንግዲህ የተቀጠርኩበትን ስራ ቁ ወደ ቤት የገባው ልጄን ለማሳደግ እና ያኔ ከተማ ላይ እንደሚታጭ በጣም ብዙ መጽሐፎች አሉ ከግብና ጋር የተያያዙ ከእናት መስጋ ልጅ ስለማሳደግ ግን ብዙዎቹ መጽሐፎች ውጭ ሀገር ትርጉሞች ናቸው። እና የሀገራችን የህይወት ልምድ እናቶችን ህይወት ልምድ የሚያሳይ መጽሐፍ እኔ እርጉዝ በነበርኩበት ጊዜ አላገኘውም። እና ቤት ገብቼ ደግሞ ሳየው ውጭ እንደሚታየው አይደለም። እናት መሆን፣ መውለድ፣ ማርገዝ፣ ትዳርም እራሱ ውጭ ሆነሽ እንደምታየው አይደለም። እና የራሴን የህይወት ልምድ የቀን ተቀን ብሎ እንደመመገብ ያለ ማለት ነው። በዛ ተነስቼ ለሌሎች እህቶች፣ እናቶች መማሪያ ሊሆን ይችላል በሚል ነው በጣም የጀመርኩት እና እያንዳንዱ ከእርግዝና ጊዜ ጀምሮ ልጅ በማሳደግ ሂደት ውስጥ ያለውን ውጣ ውረድ ደስ የሚለውንም ደስ የማይለውንም ሁሉ አለበት። ከዛ በተጨማሪ የስራ ላይ ያሉ እናቶች ደግሞ እኔ አሁን የተቀጠርኩበትን ስራ አቁም ቤት እንደገባሁት ሌሎች እናቶች ደግሞ ቤት መቅረት የማይችሉ ስራቸው ላይ መገኘት ያለባቸው እናቶች አሉ እና የእነሱ ህይወት ደግሞ ጨቅላዎቻቸውን ቤት አስቀምጠው ሲሄዱ ህይወታቸው ምን ይመስላል እነሱ እናትነታቸው ምን ይመስላል በሚል ደግሞ የእነሱ የሁለት እናቶች ህይወት ለምን ጨምሮ የመጻፍትና ከልምዳችን እንድንማማር ነው። ያልጣትን ነገር ሌሎችን ከመቶች እንዲያገኝ ስለሚል ነው መጣፌታ ስለእርግዝና አለበት። በእርግዝና ጊዜ ከህክምና ክትትል ጀምሮ የሚገጥሙ ነገሮችን አንድ ባንድ መሄደት አለው። ልጆች በምንወጡበት ጊዜ የምጡ ሁኔታ ሴክሽንን፣ የመጨረሻ ልጅ ኢንቨስቴክሽን የወለድ ና በምት መውለድ በሴክሽን መውለድ ያለውን ልዩነት በእኔ ላይ ያየውትን፣ ከዛ ደግሞ ልጆች ምግብ ስናበላ የምግብ ምርጫቸውን በተመለከተ ከፍት ደግሞ መጫወቻ ይመጣል። መጫወቻ ሲመርጥ እንዲሁም የሚመርጠው ክፍ ማለት በተያያዘ ንግግሮቻቸውን። ከዛ ደግሞ አንዲት እናት ቤት ስትሆን ስራዋን ስታቆም፣ ያው ገንዘብ ምንጫ እንግዲህ ያቆማል አይደለም ስራ ገንዘብ ምንጭ ነበራል። አሁን ቤት ስገባ ደግሞ አንድ ምንጭ ነው የሚኖራት ስትንባሉ ይሆናል። እና ከሱ ጋር በተያያዘ ብዙ ጊዜ ዳር ከተና ስጥ የሚገባበት ጊዜ ነው። እና አንዲት ቤት ቤት ስገባ ድራስ ስታሳድግ የገንዘብ ምንጭ ሊሆናት የሚችሉ ሜቶዶችን እሱን ለማስተዋወቅ ሰር እኔ የሚሰራዋቸው ነገሮች ስለነበሩ የሽሮ ስራዎች ሰራነት ቤት እንዲያለው እና ቤትስጦ የቤትስ ባዛር ማዘጣችው የነበረ ከአንድ አንድ ለት ጊዜ እሱን ማካትቸዋለው። ከዛ ገንዘብ እንዴት አድርገን ለማነች ማድረግ ያለብን። ከዛ ውጭ ደግሞ እና ሆንን ቤት ስንቀመጥ የነበረን ኮሚኒኬሽን ከዛ ከውጭ ዓለም ጋር ያለው ቋረጥናል ብ ጊዜ እና ተመልሰን እንኳን ወደ ስራ ለመመለስ ያቅተናል። ምክንያቱም ድሮ የምናገኛቸው ሰዎች አናገኛቸውም። በቤት ስራ ውስጥ እንቀመዳለን፣ በእንትሻት እንቀመዳለን። ኢትዮጵያ ደግሞ በጣም ተስፋ መቁረጥ ለራሳቸው ይሁን ተጠባሊ እንዲቀኙ ያደርግብናል እና ያ እንዳይሆን ምን ማድረግ አለብን? እኔ ደርሶብኝም ብን ተምሬ ያዋለሁ እና በምን መልኩ ነው እናቶችን ማለት የሚችሉ የሚለውንም አካቶች የተታለ ከዛ ደግሞ በጣም ወሳኝ ሆነ ነገር አለ። በወሊድ ጊዜ እና ከወሊድ በኋላ የሚመጣ ድብርት ዲፕሬሽን የምንለዋለን እ የመደበት ስሜት ሚያጋጥም ይችላል። አዎ እና ስለ እሱ ብዙ ጊዜ አናወራበትም። ብዙ ጊዜ እናቶች አያውቁትም። እኔም አላውቅም ነበረ ግን ደርሶ ግን ያይቸዋለሁ እና እንዴት ማወቅችን አይነት ስሜት ይመጣብን እንዴት ነው የምናውቀው? ወደዛ ህዝብ እንዳንገባ ስለ ጡት ማጥባት አለበት ለተጨማሪዎች ፈቃድ ለእናቶች የሚሰጥ ዘመቻ። ስለዚህ እንደዚህ ያው መጽሐፍ ላይ ተካፍሻል ማለት ነው። ስለዚህ ከራስሽ ልምድ ለሌሎች እናቶች መልእክት ለማስተላለፍ በሚል ነው ይሄንን ሁሉ አካተሽ የጻፍሽው በእናቶች ዘንድ በአጠቃላይም ይሄ እናቶችን ብቻ አይደለም እና የሚመለከተው በቤተሰቦች በህብረተሰቡ ዘንድ ምን አይነት ተቀባይነት አገኘ መጽሐፍሽ ምን ያህል መዳረስ ቻለ? ባጭሩ። ለእኔ ደስ ይለኛል ሳስበው፣ ብዙ ቦታ ላይ አልተሰራጨም መጽሐፍ፣ በተለያዩ ምክንያት ጥቂት ቦታዎች ላይ የደረሰው ግን ሴቶችንም ወንዶችንም መንካት የቻለ ነው። ያላገቡ ወንዶች አንብዞት በጣም ብዙ አስተያየት፣ ለራሴ የሚደነቅበት አስተያየት ሰጥተውኛል። እንደዚህ አይነት ስለምጠበረ እና ብዙ ቁም ነገሮች አግኝተንበታል ብለውኛል እና እናቶችም የወለዱም ያልወለዱም አሁን በህት ያሉትም የራሴን ህይወት የጻፍ ሽሉት የሚሉ አይነት አስተያየቶች አሉ ብዙ ነቁም ነገር አግኝቼበታል ብዙ ተምሬበታለሁ የሚሉ አሉ እና ደስ ይለኛል የምሰማቸው አስተያየቶች በጣም የሚጥሙ ናቸው ሌላም ብሎ አስተያየት አግኝቼበታለሁ መጽሐፉ በብዛት እንግዲህ ይህን ያህል መልእክት ይህን ያህል ትምህርታዊነት ያለ ሆኖ ሊሰራጭ ያልቻለበት ምክንያት እንደው ነው የምትይው ምክንያቱ ደግሞ ገበያው ብዙ ጊዜ ብዙ አጋጣሚዎች የምናየው ነገር ታውቋል። በሌሎች ሌሎች ለምሳሌ የፖለቲካ መጽሐፎች ወይም የፍቅር መጽሐፎች ወይም የወንጀል የተመለከና ሲሆን በጣም ገዥ እንዳላቸው ነው የሚነገሩ እንደዚህ አይነት ደግሞ ትንሽ የእናትነት የማሳደግ ሲባል የምንመለከተ ነ ሰው ብቻ የሚገዛው ነ ተደርጎ ነው የሚታየው። እንደምታውቀው ገበያው ደግሞ ብዙ ጊዜ በአከፋፋዮች ወይም ባዛሮች እጅ ስር ነው ያለው። እኔ እንደተመለከትኩት እና እነሱን ሰብሮ ለመውጣት ትንሽ መርዳል። በዛ ላይ ደግሞ የኔ ኢትዮጵያ ምድር ተሯሩጬ ማከፋፈል አለመቻሌ አንዱ ደግሞ ነ ይሄ ነው።

ለማስታወቅ እየመካሰ ጥሩ እሰራለሁ እያስባለሁ አን ኢትዮጵያ ስላለሁ። ቆንጅት ለዝግጅትሽ እናመሰግናለን። እንግዳሽንም እንዲሁ በቀረን ጭበቃዎች በሚቀጥለው ሳምንት ደግሞ ቀሪውን አቀርባለሁ እንከታተላለን። የማጠቃለያ ወሬዎችን ባጫጭሩ እንስማ። ሜዲትራንያን ባህርን ሊያቋርጡ የነበሩ አርባ የሚሆኑ ሰዎች ትናንት ማክሰኞ መስጠማቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ሰዎቹ የተነሱት ከሊቢያ ዋና ከተማ ከትሪፖሊ በስተ ምስራቅ መቶ ኪሎ ሜትር ላይ ከምትገኘው አልሆምስ የሚሏት ከተማ ነበር። አዲሱ የኮንጎ ዴሞክራሲያዊት ሪፑብሊክ ፕሬዝደንት ይፋ ባደረጉት በአዲሱ ጥምር መንግስት ተቃዋሚ ፓርቲዎች ተሳትፎ ተነፍገናል ሲሉ አማረሩ። ከሰባት ወራት በፊት በአጨቃጫቂ ምርጫ ያሸነፉት ፕሬዝደንቱ ፌሊክስ ቲሸኬዲ የካቢኔ አባሎቻቸውን ይፋ አድርገዋል። ከ65ቱ አባላት ውስጥ ታዲያ 23ቱ ከሳቸው የለውጥ አቅጣጫ ፓርቲ፣ 42ቱ ከቀድሞ ፕሬዝደንት ጆሴፍ ካቢላ የጋራ ግንባር ፓርቲ የተወከሉ ናቸው። Thank የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 ና በ31 ሜትር ባንዶች አጭር ሞገድ እንዲሁም በአሀዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ የሚያስተላልፈውን ስርጭት እዚህ ላይ አበቃ። ያስተናገድናችሁ አሉላ ከበደና ቆንጅታየነን። ፕሮግራማችንን ያቀናበረው ንጉሱ ታምሬ ነው። ዋና አዘጋጇት እዝ ታበላቸው ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል በደህና አደሩ Eu não sei o